የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትላንት እሁድ ህዳር 15 ቀን 2017 ዓም ለክልሉ ብዙሃን መገናኛ በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜያዊ አስተዳደር ስራውን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግስት ነው ሲሉ ወንጅለዋል። በዚህም የተነሳ በትግራይ ክልል ያለው ፖለቲካዊ ሁኔታ ከመጥፎ ወደ የባሰ አሳሳቢ ደረጃ እየደረሰ ነው ያሉት አቶ ጌታቸው በዶክተር ደብረ ጽዮን የሚመራው የህወሀት ቡድን ከሶስት ጊዜ በላይ ወደ ፌዴራል መንግስት በመመላለስ ስልጣን ለመቀበል ጥያቄ አቅርበዋል ሲሉ ወንጅለዋል። ህወሀት በአመራሮቹ መካከል ያለውን ልዩነት በመፍታት ችግሩን እንዲፈታ የፌዴራል መንግስቱ ጥሪ እያቀረበ ነው ሲሉም አክለው ገልጸዋል። ኣብዚ ሰዓት ፌደራል መንግስቲ እንተኾነ ህወሃት በአሁኑ ጊዜ የፌዴራል መንግስት ህወሃትን በመካከላችሁ ያለውን ልዩነት በግልጽ በማስቀመጥ ወደ አንድነት መጥታችሁ የሚያዋጣ የምትሉትን መንገድ አቅርቡልኝ ብሏል። ካልቻላችሁ፣ ብልጽግና ይወስደዋል። በፕሪቶሪያው ስምምነት ህወሃት ብቻውን የሚል እኮ የለም። ሁለቱም መንግስት ይመሰርታሉ ነው የሚለው። ስለዚህ አሁን ህወሃት ካልቻለ ብልጽግና ይይዘዋል ትባላላችሁ ነው የተባሉት። አቶ ጌታቸው በዚሁ መግለጫቸው በሳቸው የሚመራው የህወሓት ቡድን ህወሓትን ማዳንና በአመራሮቹ ልዩነት ዙሪያ ተቀራርቦ ለመነጋገር ዝግጁ ነው ብለዋል። በዚሁ ጉዳይ ከሌላኛው የህወሓት ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳን ጨምሮ 13 የጊዜያዊ አስተዳደር አመራሮች ከኃላፊነት እንደተነሱ መስከረም 27 ቀን 2017 ዓ ም ባወጣው መግለጫ አስታ ታውቆ ነበር። የነ ዶክተር ደብረጽዮን ቡድን ህወሓት ወክለው በትግራይ ጊዜያዊ አስተዳደር ያሉና አወዛጋቢው ጉባኤ የተቃወሙ ባለስልጣናት ከኃላፊነታቸው እንዲወርዱ መወሰኑን ይታወሳል። በወቅቱ የወጣውና ጊዜያዊ አስተዳደሩን የወቀሰው መግለጫ አክሎ ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት እንዲያስፈጽም የመልሶ ግንባታ ስራዎች ማስጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር ሲገባው በአንጻሩ በብሔራዊ ክህደት እየሰራ ነው ሲል ክስ አሰምቶ ነበር። በመግለጫው ላይ የፖለቲካ እጥበት ሲል በጠራው አዲስ የፖለቲካ ስርዓት በመዘርጋትና የቀደሙትን አስወጥቶ በአዲስ የመተካት አይነት አካሄድ ጊዜያዊ አስተዳደሩ ላይ ወቀሳ ማሰማቱ ይታወሳል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በትላንቱ መግለጫቸው ባለፉት ሶስት ወራት ተኩል ጊዜ ውስጥ በክልሉ የተገኘው ከ28 ኩንታል በላይ ወርቅ ብሔራዊ ባንክ መግባቱን ገልጸው ነገር ግን ወደ ክልሉ መንግስት ምንም የገባ ገንዘብ እንደሌለ ተናግረዋል። መሬትና ተፈግረ ኤቭሪ ጎታት እናፈረሰ መሬት እየቆፈረ ተራሮች ሁሉ እየፈረሱ በወርቅ ማውጣት የተሰማራ ሰው በጣም ብዙ ነው። ሲቪል ይሁን የጸጥታ አባላት አሉ። በዛሬው ዕለት የደረሰኝ ሪፖርት ባለፉት ሶስት ወራት ከሁለት ሳምንት ጊዜ ውስጥ 28 ኩንታል ወርቅ ወደ ፌዴራል መንግስት ገቢ ሆኗል። ይህ በኮንትሮባንድ የሚወጣውን አይጨምርም። ከዚህ የወርቅ ገቢ የክልሉ መንግስት አንዲትም ሳንቲም አላገኘም። የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በመግለጫቸው አቃቢያን ሕግና ዳኞች የሚያስፈራሩ በህገ ወጥ የማዕድንና የሰው ዝውውር የሚጠረጠሩ ሰዎች እንዳሉ ገልጸዋል። ወርቅ ለማውጣት ጥቅም ላይ በሚውሉ ኬሚካሎች ምክንያት በተፈጥሮ ሀብት ላይ ጉዳት እየደረሰ መሆኑን አቶ ጌታቸው ገልጸዋል። ህገወጥ ብለው በጠሩት ሂደት የሚሳተፉ ሰዎች ላይ ተጠያቂነት ለማስፈን ከጸጥታ አካላትና የፍትህ መዋቅር ጋር በመቀናጀት ይሰራል ሲሉም አክለዋል። አዳማጮች በክልሉ ያለው የወርቅ ጉዳይ በተመለከተ የአሜሪካ ድምፅ ያሰናዳው ሰፋ ያለ ዘገባ በቅርቡ ይዘን እንመለሳለን። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም